ኢኮኖሚው አለ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ትናንት ማክሰኞ በዓለም የኢኮኖሚ ፎረም ተራቸው ደርሶ መናገር ሲጀምሩ በቅርቡ ስራ የጀመረው የአፍሪካ አህጉራዊ ነፃ የንግድ ቀጠና የጫረውን ተስፋ እንደዚሁም ፍትሐዊነት የጠፋበት የኮቪድ-19 መከላከያ ክትባት ስርጭት ያጠላውን ስጋት ነቅሰው አወጥተዋል። ፕሬዚዳንቱ ታሪፍን በመቀነስ ወይም ሙሉ በሙሉ በማስወገድ ከፍ ያለ የንግድ ልውውጥ ይፈጥራል ባሉት ነፃ የንግድ ቀጠና የኢትዮጵያን ቡናና የሩዋንዳን ሻይ ቅጠል ጨምሮ ዛሬ በጆሃንስበርግ የንግድ መደብሮች ያልተደረደሩ ሸቀጦችን ለማግኘት እድል ይፈጥራል ሲሉ ተስፋቸውን ገልጸዋል። የጀርመን መራሄተ መንግስትና የፈረንሳይ ፕሬዝዳንትን ጨምሮ በርከት ያሉ መሪዎች መሪዎችና የተለያዩ ተቋማት ኃላፊዎች በሚሳተፉበት የ2021 ዓ ም የዓለም የኢኮኖሚ ፎረም ላይ ራማፎሳ አንገብጋቢውን የኮሮና ጉዳይና ወረርሽኙን ያቆማል ተብሎ ተስፋ የተጣለበት መከላከያ ክትባት ስርጭትን ጉዳይ አልዘነጉም። የዓለም ባለጸጋ ሀገሮች ክትባቶችን ከሰሩና ከሚያመርቱ ተቋማት ከፍተኛ መጠን ያለው ክትባት በእጃቸው አስገብተዋል። አንዳንድ ሀገሮች አልፈው ሄደው ከሕዝብ ቁጥራቸው አራት እጥፍ የሚልቅ አግኝተዋል። ይህ ሌሎች ክትባቶቹ እጅግ የሚያስፈልጋቸውን የዓለም ሀገሮች በማግለል ክትባቶቹን ለማከማቸት የተደረገ ነው። ይህ ስጋት የፕሬዝዳንት ሲሪል ራማ ፎሳ ብቻ አይደለም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኮሮና ወረርሽኝን አስመልክቶ በሚሰጧቸው መግለጫዎች ፍትሐዊ የኮቪድ-19 መከላከያ ክትባት ክፍፍልን ጉዳይ ደጋግመው ሲያስጠነቅቁ ቆይተዋል። የባለጠጎቹ አገራት ፖለቲከኞችና የክትባት አምራቾች በዚህ የተስማሙ ይመስል ነበር። በጣት የሚቆጠሩ ክትባቶች በጥራት ተቆጣጣሪዎች ስራ ላይ እንዲውሉ ፈቃድ ተሰጥቷቸው ስርጭቱ አሊያም ክፍፍሉ ሲጀመር ግን የሆነው እንደተባለው አይደለም። ለዚህ ደግሞ ዶክተር ቴድሮስ ምስክር ናቸው። ቫክሲንስ ቢግን ቱ ቢ ዲፕሎይድ የመጀመሪያዎቹ ክትባቶች መሰራጨት ሲጀምሩ ፍትሐዊ ክፍፍል አደገኛ ስጋት ላይ ወድቋል። ከ39 ሚሊዮን በላይ ክትባቶች በትንሹ 49 በሚሆኑ ከፍተኛ ገቢ ላላቸው ሀገሮች ሰዎች ተሰጥተዋል። ለአንድ አነስተኛ ገቢ ላላት ሀገር የተሰጠው ግን 25 ብቻ ነው። 25 ሚሊዮን አይደለም 25 ሺም አይደለም 25 ብቻ። ግልጽ መሆን አለብኝ። ዓለም ከሞራል ውድቀት አፋፍ ቆሟል። የዚህ ውድቀት ዋጋ በህይወትና በአኗኗር የሚከፈለው ደግሞ በድሃ ሀገሮች ነው። የወቅቱ የአፍሪካ ሕብረት ሊቀመንበር የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ከሁለት ሳምንታት ገደማ በፊት የህብረቱ የክትባት ግዢ ግብረ ኃይል 270 ሚሊዮን የኮቪድ-19 መከላከያ ክትባቶች ለአፍሪካ ማግኘቱን አስታውቀዋል። ክትባቶቹ በፋይዘር፣ አስትራዜኔካና ጆንሰን ኤንድ ጆንሰን ኩባንያዎች የተሰሩ ናቸው። በአውሮፓና በአሜሪካ ስራ ላይ እንዲውሉ ፈቃድ የተሰጣቸውን የመጀመሪያ ሁለት ክትባቶች በህንዱ ሴረም ኢንስቲትዩት በኩል ለአፍሪካ ሀገራት ይቀርባሉ። የጆንሰን ኤንድ ጆንሰን ክትባት ገና በሰው ላይ በሚደረገው ሙከራ ሶስተኛ ደረጃ ላይ ይገኛል። የዚህኛው ኩባንያ ስሪት የጥራት ተቆጣጣሪ ባለስልጣናትን ይሁንታ ካገኘ ለአንድ ሰው የሚሰጠው ክትባት አንድ ብቻ ይሆናል ተብሎ ስለሚጠበቅ በተለይ ለአፍሪካ ከፍ ያለ ተስፋ የሚጣልበት ነው። በፕሬዚዳንት ሲሪል ራማፎሳ የተቋቋመው የአፍሪካ የክትባት ግዢ ግብረ ኃይል 55ቱ የአፍሪካ ሕብረት አባል ሀገራት ክትባቶቹን ለመሸመት አስቀድመው የሚያዙበትን ሥርዓት ዘርግቷል። የአፍሪካ የወጪና ገቢ ንግድ ባንክ ያዘጋጀው የሰነድ ረቂቅ እንደሚያሳየው የአፍሪካ አገሮች በህብረቱ በኩል ለሚያገኟቸው ክትባቶች ለእያንዳንዱ ከሶስት እስከ 10 ዶላር እንዲከፍሉ መታቀዱን ሬውተርስ ዘግቧል። ይህ ቀድሞም የኮሮና ወረርሽኝ በምጣኔ ሀብታቸው ላይ ያስከተለባቸውን ሸክም መቋቋም ለተሳናቸው የአፍሪካ አገሮች የተሻለ ፎይታ የሚፈጥር ይመስላል። ምክንያቱም የበለጸጉት አገሮች ለአንድ ክትባት ከ19 እስከ 37 ዶላር ድረስ ይከፍላሉ። የአፍሪካ የውጭና ገቢ ንግድ ባንክ ለ55ቱ የአፍሪካ አገሮች የክትባት ግዢ እስከ 2 ቢሊዮን ዶላር የክፍያ ዋስትና ለአምራቾች እንደሚያቀርብ አስታውቋል። በዓለም የጤና ድርጅት የአፍሪካ ቢሮ ዳይሬክተር ዶክተር ማትሲዲሶ ሞኤቲ እንዳሉት የአፍሪካ አገሮች በኮቫክስ በኩል የሚያገኟቸውን ክትባቶች ከእጃቸው ለማስገባት እስከ መጪው የካቲት መጠበቅ አለባቸው። በአፍሪካ ኮቫክስ 600 ሚሊዮን የመጀመሪያ ዙር ክትባቶች በ2021 መጨረሻ ለማሰራጨት አቅደዋል። ይህ ለአንድ ሰው ሁለት ክትባቶች ቢሰጡ በሚል ስሌት የታቀደ ሲሆን ከአፍሪካ አገሮች ሕዝብ 20 በመቶውን ለመከተብ ያስችላል። የመጀመሪያዎቹ 30 ሚሊዮን ክትባቶች በየካቲት ለአገሮቹ መድረስ ይጀምራሉ ተብሎ ይጠበቃል። እነዚህ ለጤና ሰራተኞችና ሌሎች ቅድሚያ ሊሰጣቸው የሚገባ የተደረገባቸው የህብረተሰብ ክፍሎች የታቀደ ሲሆን በሂደት በተጨማሪ ተጋላጭ ወደ ሆኑት ይዳረሳል። አፍሪካ በኮቫክስ በኩል የምታገኛቸው ክትባቶች ግን ወረርሽኙን ለመቋቋም በቂ ለመሆናቸው በርካቶች ጥያቄ አላቸው። በዚያ ላይ ክትባቶቹ ከአፍሪካ አገራት ዘንድ የሚደርሱት እስከ የካቲት ዘግይተው ነው። የኬንያ የጤና ሚኒስትር ሙታይ ካግዌ በጤና ረገድ ለደህንነታችን በምዕራባውያን ላይ ጥገኛ መሆን የዋህነት ነው ሲሉ አስጠንቅቀዋል። ዶክተር ቴድሮስ አድሃኖም የናጠጡት አገሮች ለዜጎቻቸው ቅድሚያ ለመስጠት የክትባት አምራቾች ደግሞ ትርፍ ለማጋበዝ ትኩረት አድርገዋል ሲሉ ከሁለት ሳምንት በፊት የዓለም የጤና ድርጅት ስራ አስፈጻሚ ቦርድ ስብሰባ ሲጀመር ወቅሰዋል። ስለ ፍትሐዊ ክፍፍል እያወሩ አንዳንድ አገሮችና ኩባንያዎች ኮቫክስን ገሸሽ በማድረግ ለተናጠል ስምምነቶች ቅድሚያ በመስጠት ክትባቶቹን ቅድሚያ ለማግኘት ዋጋውን እያስወደዱ ነው። ይሄ ስህተት ነው። አብዛኞቹ አምራቾች ሰነዶችን ለዓለም ጤና ድርጅት ከማቅረብ ይልቅ ከፍተኛ ትርፍ ለሚያገኙባቸው የበለጸጉ አገሮች ፈቃድ ማግኘትን በማስቀደማቸው ሁኔታው ተወሳስቧል። ይህ የእኔ ይቅደም አካሄድ የዓለም ድሃና ተጋላጭ ሕዝቦችን ቸል ማለት ብቻ ሳይሆን ራስንም ለሽንፈት መዳረግ ነው። በስተመጨረሻ እንዲህ አይነት እርምጃዎች ከወረርሽኙ በተጨማሪ ህመማችንን ለመቆጣጠር የሚደረጉ ክልከላዎችና ሰብአዊና ኢኮኖሚያዊ ጉዳቱን ጭምር ያራዝሙታል። ዶክተር ቴድሮስ የፍትሐዊ ክፍፍል እጦት ዓለምን ከሞራል ውድቀት አፋፍ ጥሎታል ሲሉ አስጠንቅቀዋል። ከትናንት በስቲያ ሰኞ ሁለት ዓለም አቀፍ ተቋማት ይፋ ያደረጓቸውን ጥናቶች ጠቅሰው እንደተናገሩት ግን ጉዳዩ የሞራል ውድቀት ብቻ ሳይሆን ምጣነ ሀብታዊ ቀውስም ያስከትላል። የዓለም የሥራ ድርጅት ይፋ ያደረገው አዲስ ሪፖርት ወረርሽኙ በዓለም የስራ ገበያ ላይ ያሳደረውን ጫና ተንትኗል። ጥናቱ ባለፈው ዓመት 8 ነጥብ 8 በመቶ ዓለም አቀፍ የሥራ ሰዓት በወረርሽኙ ሳቢያ መባከናቸውን ደርሶበታል። ይህ የዓለም ሰራተኞችን ወደ 3 ነጥብ 7 ትሪሊዮን ዶላር ገቢ ያሳጥቷል። ሪፖርቱ አብዛኞቹ አገሮች በ2021 ሁለተ መንፈቅ እንደሚያገግሙ ትንበያ አስቀምጧል። ይህ ግን በክትባት ስርጭት ላይ የሚመሰረት ነው። ዝቅተኛና መካከለኛ ገቢ ያላቸው ሀገራት ክትባት ለዜጎቻቸው እንዲያዳርሱ ምጣኔ ሀብታቸው እንዲያገግምና የቅጥር እድል እንዲሻሻል ድጋፍ እንዲደረግላቸው ምክር ሀሳብ ሰጥተዋል። ዓለም አቀፉ የንግድ ምክር ቤት ያሰራው ሁለተኛ ጥናት ፍትሐዊ የክትባት ክፍፍል ሊኖር እንደሚገባ ጠንካራ ሙግት አቅርቧል። ጥናቱ የፍት ወቅታዊ የክትባት ስርጭት እጦት አለምን እስከ 9.2 ትሪሊዮን ዶላር እንደሚያሳጣ ይኸው ጥናት ይገልጻል። ከዚህ ግማሽ ያህሉ ማለትም ወደ 4.5 ትሪሊዮን ዶላር የሚሆነው በበለጸጉት ኢኮኖሚዎች ላይ የሚወድቅ ነው። ዶክተር ቴድሮስ እንዳሉት የኮቪድ-19 ክትባቶችን ስርጭት ለማፋጠን የተዘረጋው ስርዓት የጎደለው ወደ 26 ቢሊዮን ዶላር ገደማ ነው። ይኸው ስርዓት ሙሉ በሙሉ የሚያስፈልገውን ገንዘብ ቢያገኝ በእያንዳንዱ ዶላር እስከ 126 ዶላር ገደማ ትርፍ ይገኝበታል። ባለጠጎቹ ለዜጎቻቸው ክትባት ሲሰጡ ድሃዎቹ እጃቸውን አጣምረው እየተጠባበቁ ነው ያሉት ዶክተር ቴድሮስ እያንዳንዷ ሰዓት ባለፈች ቁጥር ባላቸውና በሌላቸው መካከል ያለው ልዩነት ይበልጥ እየሰፋ ይሄዳል ሲሉ አስጠንቅቀዋል። የዛሬው መሰናዶ ይህን ይመስል ነበር። እሸቴ በቀለ ነኝ። ጤና ይስጥልኝ።